አሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐምሌ 8 2016 ዓ ምት የሰኞ ምሽት መሰናዶ ጀመረ የትራምፕን የግድያ ሙከራ ተከትሎ ደጋፊዎቻቸው ይበልጥ ተነቃቅተዋል። የምርጫ ዘመቻው አካሄድ በሙሉ ተቀይሯል። መልእክቱም በሙሉ ተቀይሯል። የጦር መሳሪያ አደገኛ መሆን አይደለም፣ መሳሪያ መታጠቅ የማይገባቸው ሰዎች እጅ መውደቁ ነው ችግሩ። በምሽቱ በዚህ ዙሪያ የሚያተኩሩ ዘገባዎች አሉን። እንዲሁም ደግሞ ከውስኮንስን ምልዋኪ ዘጋቢያችን በዛ ይገኛል ከጥንድ ተሳካልን ይዘ ነው የምንመጣ ይሆናል። ሌሎች አለም አቀፍና የሀገር ውስጥ ዘገባዎችና ትንታኔዎችም ይኖሩናል። ሰላም ጤና ስጥለን። የተከበራችሁ አድማጭ ተመልካቾቻችን፣ እንደምናመሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን መሰናዶ እስከ ምሽቱ አራት ሰዓት ድረስ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። ይገኛል አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችንም አብራናለች እናንተማ አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩኝ ከአለም ዙሪያ የተሰባሰቡትን ዜናዎች ወደ እናንተ ለማድረስ አስማማዋየ ነው እዚሁ ስቱዲዮ ከጠገቤ ይገኛል በቀጥታ ወደ ሱ ነው የምናልፈው ሰላም ጤና ይስጥልን አድማጮቻችን እንደምናምሽታችኋል የምሽት ዜናዎች የማቀርብላችሁ አስማማየነው ነኝ ወደ መጀመሪያው ዜና ሳልፍ የሪፐብሊካን ፓርቲ ጉባኤ ዛሬ ይከፈታል። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካን ፓርቲ ጉባኤ ዛሬ ሰኞ ይከፈታል። ትራምፕ በዚህ ሳምንት የፓርቲያቸው ፕሬዚዳንታዊ እጩ ሆነው በይፋ ለመሰየምም ተዘጋጅተዋል። በሌላ በኩል ባለፈው ቅዳሜ የቀድሞ ፕሬዚዳንት በፔንስልቫኒያ ክፍለ ግዛት በትለር ከተማ ላይ ለደጋፊዎቻቸው ንግግር በማድረግ ላይ ሳሉ ጥይት ተኩሶ ሊገድላቸው ስለሞከሩ አጥቂ የፌዴራል መንግስት ባለስልጣናት ምርመራቸውን ቀጥለዋል። ዊስከንሰን ክፍለ ሀገር ሚልዋኪ ከተማ ውስጥ ለሚካሄደው የሪፐብሊካን ፓርቲው ጉባኤ የጸጥታ ጥበቃ ብርቱ ትኩረት ሰጥቶታል። ሆኖም የፌዴራል መንግስቱ የሕግ አስከባሪ ባለስልጣናት ቀደም ብሎ የተሰናዱበት ስፋት ያለው የጸጥታ ጥበቃ እቅድ የመቀየር ሀሳብ እንደሌላቸውም አመልክተዋል። ለሚልዋኪው ጉባኤ የተመደቡት የዩናይትድ ስቴትስ ሚስጥራዊ ደህንነት አገልግሎት አስተባባሪ አድሪ ጊብሰን ሲችኖ ትናንት እሁድ በቴሌቪዥን በተላለፈው ገለጻቸው ለጉባኤው ባዘጋጀ ነው የጸጥታ አጠባበቅ እቅድ እንተማመናለን። ሌላ ምንም አይነት ለውጥ ለማድረግ አናስብም ብለዋል። ትራምፕ ከዋሽንግተን ኤግዛሚነር ጋዜጣ ጋር ባደረጉት ቃለ መጠይቅ የፊታችን ሐሙስ የጉባኤው ንግግራቸው በፕሬዝዳንት ጆ ባይደን ፖሊሲዎች የበረታ ትኩረት የሚሰጥ እንደሚሆን ጠቁመው፣ ሆኖም አሁን የብሔራዊ አንድነት ጥሪም የተካተተበት ንግግር ይሆናል ብለዋል። ፕሬዚዳንት ጆ ባይደን ትላንት ሁድ ባደረጉት ንግግር በቀድሞ ፕሬዚዳንት ላይ የተፈጸመው ጥቃት እንደ ሀገር ሁላችንም የቆምንለትን በሙሉ የሚጻረር ነው። እንደ ሀገር አሜሪካዊ እኛ የምንገለጽበት አይደለም። እንዲህ ያለ ድርጊት ልንፈቅድ አይገባም ብለዋል። ካጋሜ እንደሚቀጥሉ የታመነበት የሩዋንዳ ምርጫ ተካሄደ። በሚሊዮኖች የተቆጠሩ ሩዋንዳውያን ዛሬ ሰኞ ፕሬዚዳንታቸውንና የምክር ቤት ተወካዮቻቸውን ሲመርጡ ውለዋል። በምርጫው ሀገሪቱን ሰጥ ለጥ አድርገው የሚገዙት ፕሬዚዳንት ፖል ካጋሜ ስልጣናቸውን ለተጨማሪ አምስት ዓመት የሚቀጥሉበት እንደሚሆንም ይታመናል። በምርጫው የዘር ፍጅት ማብቃቱ ተከትሎ በመሪነት የሚታወቁትና በኋላም በእንደ አውሮፓውያን አቆጣጠር 2000 ፕሬዚዳንት የሆኑት ካጋሜን በርካታ ስመጥርተቾቻቸው በምርጫው እንዳይካፈሉ በመደረጉ የተፎካከሯቸው ሁለት እጩዎች ብቻ ናቸው። የአሁኑ ፉክክር ከአምስት ዓመት በፊት ከተካሄደው እና ካጋሜ 99 ከመቶ ድምፅ ካሸነፉበት ምርጫ ጋር ሙሉ በሙሉ ተመሳሳይ በመሆኑ ውጤቱ ምን እንደሚሆን አያጠራጥርም ተብሏል። በምርጫው ለመወዳደር ማመልከቻ ያስገቡት ስምንት ሰዎች ሲሆኑ የተፈቀደላቸው የዲሞክራቲክ ግሪን ፓርቲው መሪ ፍራንክ ሀቤዚና እና ፓርቲ ሳይወክሉ በግላቸው የሚወዳደሩት ፊሊፔ ኢማዊማና ብቻ ናቸው። ከሩዋንዳ ሕዝብ 65 ከመቶ የሚይዙት ከ30 ዓመት በታች የሆኑ ወጣቶች ለአራተኛ የስልጣን ዘመን ከሚወዳደሩ ከካጋሚ ሌላ የሚያውቁት ርዕሰ ብሔር የለም። የ66 ዓመቱ ካጋሚ የደራዊ ዘር ፍጅት ሩዋንዳን መልሶ በመገንባት ባደረጉት ክንዋኔ ይመሰገናሉ። በሌላ በኩል አገዛዛቸው ጋዜጠኞችንና ተቋሚዎችን በተፈቀደ በማሰር በመግደልና ደብዛ በማጥፋት አፍኖ በመግዛት በመብት ቡድኖች ይከሰሳል። በሞቃዲሾ ምግብ ቤት በደረሰው የቦምብ ጥቃት የሞት ሰዎች ቁጥር ዘጠኝ ደረሰም። የአውሮፓ እግር ኳስ የዋንጫ ግጥሚያ በመመልከት ላይ በነበሩት የሞቃዲሾ ምግብ ቤት ላይ በመኪና ላይ በተጫነ ቦምብ በደረሰው ጥቃት የሞቱ ሰዎች ቁጥር ዘጠኝ መድረሱን የጸጥታ ምንጮች አመልክተዋል። ትናንት ቀደም ብሎ የአገሪቱ መንግስት የሰለባዎችን ቁጥር አምስት መሆኑን ያስታወቀ ሲሆን የሶማሊያ የብሔራዊ ጸጥታ ቢሮ ባለስልጣን መሐመድ የሱፍ ላጀንስ ፍራንስ ፕሬስ በሰጡት ቃል ዘጠኝ ሰዎች እንደሞቱና ሌሎች ሀያ ሰዎች እንደቆሰሉ ተናግረዋል። የሚበዙት ወጣቶች የሆኑ ታዳሚዎች የእግር ኳስ ግጥሚያውን በማየት ላይ እንዳሉ ቦምብ የተጫነው መኪና ጥሶ በመግባት ባደረሰው ፍንዳታ ብዙዎች እንደምንም ለማምለጥ እንደቻሉ ባለሥልጣናቱ ተናግረዋል። ለጥቃቱ ኃላፊነት የወሰደ አካል ባይኖርም የመንግስቱ የዜና አገልግሎት ተጠያቂው አልሻባብ ነው ብሏል። የኬንያ ፖሊስ ናይሮቢ የቆሻሻ ጉድጓድ ተጥለው የተገኙት የተቆራረጡ አካላት ዋናውን ተጠርጣሪ ይዘናል አሉ። የብሔራዊ ወንጀል ምርመራ ተቋም ዳይሬክተር መሀመድ አሚን እንዳስታወቁት ኮሊንስ ጁማይሲ ሀሉሻ የተባለው የ33 ዓመቱ ተጠርጣሪ እንደ አውሮፓውያን አቆጣጠር ከ222 ጀምሮ ሚስቱን ጨምሮ 42 ሴቶችን ገድያ ያለው ሲል ቃሉን ሰጥቷል። 42 ሴቶች ስለ መግደሉ ያቀረበው ማስረጃ የለም። ነገር ግን ነገ ማክሰኞ ፍርድ ቤት ይቀርባል ተብሏል። ከቆሻሻ መጣያው በቅርብ ርቀት ከሚገኘው መኖሪያ ቤቱ ብዛት ያላቸው ስማርትፎን ስልኮች ና መታወቂያ ካርዶች ማግኘታቸውንም ፖሊሶች አመልክተዋል። ፖሊሶቹ እንደተናገሩት ተቆራርጦ የጣሉት የሴቶች የሰውነት ክፍሎች የተገኙት አንዲት የደረሰችበት የጠፋ ሴት ዘመድ የሆኑ ሴት ፖሊሶችን በህልሚያ ይቻታለሁና እዚያ ቆሻሻ ጉድጓድ ውስጥ ፈልጉ ካሏችሁ በኋላ ነው። ያንን ተከትሎም የተቆራረጡ አካላት በጆንያ ታስረው ቆሻሻ ጉድጓድ ውስጥ ተገኝተዋል። የአካባቢው ነዋሪዎችም ፖሊስን በቸልተኝነት ይወነጅላሉ። ባለፈው ሳምንት መጨረሻ የሰብአዊ መብት ቡድኖች ፈርመው ባወጡት መግለጫ የኬንያ የጸጥታ ተቋማት ደብዛቸው እንዲጠፋ የተደረጉ ሰዎችን በሚመለከት በቀረበው ሪፖርቶች ዙሪያ የተፋጠነ ክትትል እንዲያደርጉ ጠይቋል። ቀደም ሲል ቆሻሻ ውስጥ የተገኙት አካላት በሰሞኑ የመንግስት ተቃዋሚ ሰልፎች ላይ የታሰሩና የታገቱ ሰዎች ሊሆኑ ይችላሉ የሚል ጥርጣሬ ተፈጥሮ ነበር። አድማጮች የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል ጦር ኃይል በመላዋ ጋዛ ሰርጥ የአየር ድብደባዎች ማካሄዱን ዛሬ ሰኞ አስታወቀም። ጥቃቱ የተካሄደው በደቡባዊ ጋዛ ከፍተኛ የአማስ መሪ ላይ ባነጣጠረው የአየር ጥቃት በትንሹ 93 ሰዎች ከተገደሉ ከሁለት ቀናት በኋላ መሆኑ ነው። የእስራኤል መከላከያ ኃይሎች ደቡባዊና ማዕከላዊ ጋዛ ውስጥ በሽብርተኞች የሚጠቀሙባቸው ስፍራዎችና በእስራኤል ላይ ጥቃት ለመሰንዘር የሚዘጋጁ ታጣቂዎች ሲል በጠራቸው ላይ በምድር ጦር ጥቃት ማድረሱን አመልክቷል። እስራኤል ቅዳሜ ዕለት ካን ዩኒስ ላይ ባደረሰችው ጥቃት ያነጣጠረችበት የሐማስ ታጣቂ መሪ መሐመድ ዴቭ ሁኔታም ዛሬም አልታወቀም። የሐማስ ባለሥልጣናት ማስረጃ ሳያቀርቡ መሪያቸው ተገድሏል መባሉን አስተባብለዋል። ሐማስ በማስከተልም በካን ዩኒስ ጥቃት ምክንያት ከተኩስ አቁም ድርድሩ አልወጣም ሲል አስታውቋል። ሩሲያ 22 የዩክሬን ሰው አልባ አውሮፕላኖችን ጥያለው አለች። የሩሲያ መከላከያ ሚኒስቴር የአየር ጥቃት መከላከያዎችን የዩክሬን 22 ሰው አልባ አውሮፕላኖችን ጥለዋል ሲል ተናግሯል አስራ አምስቱን ብሪያንስ ክፍለ ግዛት፣ ስድስቱን ደግሞ በእርሱ ቁጥጥር ስር ባለችው ክራይሚያ፣ እንዲሁም አንዱን ሊፕትሴክ ውስጥ ማጣሉን ነው ሚኒስትሩ ያስታወቀው። ኮርስክ በተባለው የዩክሬን አዋሳኝ ግዛትም ሶስት ድሮኖች ተመተው ወድቋል ሲሉ የክፍለ ግዛቱ አገረ ገዥ ተናግረዋል። የዩክሬን ጦር ኃይል በበኩሉ ሩሲያ በበርካታ አካባቢዎች የአየር ጥቃት ታደርሳለች ሲል ዛሬ ማስጠንቀቁም ተመላክቷል። የዲኒፕሮ ፐትሮቪስክ አገረ ገዥ በሰጡት ቃል ሩሲያ በድሮና በመድፍ ባደረሰችው ጥቃት በርካታ የመኖሪያ ቤቶች እንደወደሙ ገልጿል። በሰው ላይ ግን የደረሰ ጉዳት እንደሌለም አስታውቋል። በመጨረሻም በየመን ጠረፍ አቅራቢያ ሲያልፍ የነበረ የነዳጅና ሌሎች ፈሳሽ ጭነት ማጓጓዣ መርከብ ዛሬ ሰኞ ጥቃት እንደደረሰበት ተገለጸ። ሁለት የደህንነት ድርጅቶች እንዳሉት ከሆነ ጥቃቱ የተሰነዘረበት ከትናንሽ ጀልቦች ሲሆን ሆኖ በመርከቡ ላይ መሆነ በሰራተኞቹ ላይ ደርሷል የተባለ ጉዳት የለም። መርከቡም በደህና የታቀደለት ቦታ ደርሷል ተብሏል። ጥቃቱ የተፈጸመው በኢራን የሚታገዙት ሁቲ አማጽያን ከሚቆጣጠሩት ከሆዴይዳ ወደብ ከተማ 7 ኪሎ ሜትር ርቀት ላይ በሚገኝ የባህር ክልል ላይ መሆኑን የእንግሊዝ የማሪታይም ንግድ እንቅስቃሴ ተቋም አመላክቷል። ጋዛ ላይ በሚካሄደው ጦርነት ለፍልስጤማውያን ድጋፋቸውን ለመግለጽ ነው ያሉት የየመን ሁቲ ታጣቂዎች እንደ አውሮፓውያን አቆጣጠር ከህዳር ወር ጀምሮ በቀይ ባህርና በኤደን ባሕረ ሰላጤ መርከቦች ላይ ጥቃት ሲሰነዝሩ ከርመዋል። አድማጮቻችን፣ የምሽቱ ዜናዎች እነዚህ ይመስሉ ነበር። ለቀሪ ዝግጅቶች ወደ ሄደን ልመልሳችሁ። ከዓለም ዙሪያ የተጠናቀሩትን ዜናዎች ያደረሳችሁ አስማማ ነበር። እናመሰግናለን። ኤደን ገረመው እስከ ምሽቱ አራት ሰዓት ድረስ የምሽቱን ዘገባዎችና ዜናዎች በመምራት አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇና፣ ቴሌያስ አስማረ ስርጭቱን በማቀናበር፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የትራምፕን የግድያ ሙከራ ተከትሎ ደጋፊዎቻቸው ይበልጥ ተነቃቅተዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕ የግድያ ሙከራ በተደረገባቸው በሁለተኛው ቀን ዛሬ ሰኞ በሚጀመረው የፓርቲያቸው ጉባኤ ላይ ይሳተፋሉ። ከዛሬ ሰኞ እስከ ሐሙስ የሚካሄደውና እርሳቸውን በይፋ ፕሬዚዳንታዊ እጩ አድርጎ የሚመርጠውን ጉባኤ ሙሉንም አራቱንም ቀናት እንደሚሳተፉም ታውቋል። ትራምፕ የግድያ ሙከራ በተደረገባቸው ማግስት ትላንት እሁድ ጉባኤው በሚካሄድበት በሚልዋኪ ገብተዋል። የአሜሪካ ድምጽ ዋሽንግተን ከፍተኛ ዘጋቢ ኬሮላይን ፐርሲቲ በሚልዋኪ ውስካንስን በመገኘት የግድያ ሙከራው ድንጋጤን ተከትሎ የትራምፕ ደጋፊዎች እንዴት እንደተነሳሱ ተመልከታለች ተመልክታለች እንግድ ወልዴ ያቀርብልናል። በውስካንስን ግዛት መልዎኪ በሚደረገው የሪፐብሊካኑ ፓርቲ ጉባኤ ላይ ለመታደም የተሰባሰቡት የትረምፕ ደጋፊዎች ባለፈው ቅዳሜ ከተፈጸመባቸው የግድያ ሙከራ በመትረፋቸው ሲጸልዩ ተስተውሏል። ፕሬዚደንት ትራምፕ ከቅዳሜው ግድያ ሙከራ ማግስት ትላንት እሁድ ምልወኪ ገብተው አድረዋል። የግድያ ሙከራውን ተከትሎ ነገሮች ሁሉ እንደተቀየሩ አንዳንድ የጉባኤው ተሳታፊዎች ተናግረዋል። ሂላሪዮ ዲሊዮን የምልወኪ አውራጃ የሪፐብሊካን ፓርቲ ሊቀመንበር ናቸው። የምርጫ ዘመቻው አካሄድ በሙሉ ተቀይሯል። መልእክቱም በሙሉ ተቀይሯል። አንድ ግለሰብ ዕጩአችንን ሊገድል ሞክሮ ነበር። ትራምፕ የግድያ ሙከራ ሊፈጽም የሚሻ ግለሰብ ከዕለት ተዕለት ጉዳያቸውን እንደማያናጥባቸውና የጊዜ ሰሌዳቸውን እንደማይቀይሩ ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያቸው ላይ መልእክት አስፍረዋል። ኤሚ ደኩሉ በጉባኤው ለመሳተፍ ምዙሪን ወክለው ተገኝተዋል። አንድ ነገር እርሳቸው ላይ በተፈጸመ ቁጥር የማሸነፋቸውን ነገር ይበልጥ እያጠነከረው ነው። ዝና ያላቸው የሆኑ ነው። በአንድ ሆቴል የተሰባሰቡት የደቡብ ካሮላይና ወኪሎች ደግሞ የግድያው ሙከራ ይበልጥ እንዳጠናከራቸው ተናግረዋል። በግድያ ሙከራ ወቅት ትራምፕ የቀኝ ጆሮቸውን ጥይት የጨረፈው ሲሆን ወዲያው ብድግ ብለው የቀኝ እጃቸው እንደጨበጠ ወደ ላይ አንስተው ታገሉ ሲሉ ተስተውሏል። የግሪንቪል አውራጃ የሪፐብሊካን ፓርቲ ሊቀመንበሯ ይቮን ጁሊያን የትረምፕን የዛን ቅጽበት ሁኔታ እንዲህ ገልጹታል። ደም በፊታቸው ላይ እየወረደ ትግሉን ቀጥሉ ሲሉ የሚታዩበት ምስል፣ ከኋላቸው ያለው ሰማያዊ ሰማይ፣ የአሜሪካ ሰንደቅ ዓላማ፣ ይህ ሁሉ ወደፊት ሁሌም የሚኖር ነው። የግድያ ሙከራ ፈጽሟል የተባለው ግለሰብ ኤአር የተሰኘውንና የጅምላ ግድያ ለመፈጸም ተመራጭ የሆነውን ጠመንጃ እንደተጠቀመ ታውቋል። በጉባኤው ላይ ለመታደም የተሰባሰቡት ወኪሎች ጠመንጃው ቅዳሜ ዕለት በትራምፕ ላይ የግድያ ሙከራ ለማድረግ መዋሉ ፓርቲው በመሳሪያ ቁጥጥር ላይ ያለውን አቋም አይቀይርም። ደቡብ ካሮላይና ግዛትን በመወከል የተገኙት ቤኪ ማክሎሊን የጦር መሳሪያ አደገኛ መሆን አይደለም መሳሪያ መታጠቅ የማይገባቸው ሰዎች እጅ መውደቁ ነው ችግሩ። ፕሬዚደንት ባይደን ትላንት እሁድ ባስተላለፉት መልእክት አሜሪካውያን ልዩነታቸውን መፍታት ያለባቸው ድምፅ በመስጠት መሆን እንዳለበትና ኃይል መጠቀም መፍትሄ እንደማያውን ተናግረዋል። የፕሬዝደንቱ የጥበቃ ኃይል ለሆነውና ሲክሬት ሰርቪስ በመባል ለሚታወቀው ኃይል በሪፐብሊካኑ ጉባኤ ላይ የጥበቃ አሰራሩን መልሶ እንዲያጤን ትእዛዝ እንደሰጡም አስታውቀዋል። ዴብራ ማኒንግ ሌላዋ የጉባኤ ተሳታፊ ናቸው። ጥበብ ወደ ተሞላው አካሄዳችን መመለስ አለብን። እየሆነ ያለውን መጥፎ አካሄድ ማቆም አለብን። የተካሄደውን የግድያ ሙከራ አስመልክቶ አንድ የጉባኤው ተሳታፊ ለቪኦኤ እንዳሉት የዚህ ዓመቱ ጉባኤ መሪ ቃል አሜሪካንን እንደገና ከአደጋ የተጠበቀች እናደርግ የሚል እንዲሆን ሐሳብ አቅርበዋል አሜሪካንን እንደገና ታላቅ እናድርግ የሚለውን የትረምፕን የምርጫ መሪ ቃል ለወጥ በማድረግ ካሮሊን ፐርሱቲ ከሚልዎኪ ለላከችው ዘገባ እንግዲህ ወልድነኝ ዋሽንግተን ዲሲ። ከዋሽንግተን ዲሲ የአሜሪካ ድምጽ ጣቢያ የሚተላለፍላችሁን የምሽቱን አብይ ርዕስ ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። ከዚሁ የትራምፕ የግድያ ሙከራና ከአሜሪካ ፖለቲካ አንወጣም እንቆይበታለን። የትራምፕ በትራምፕ ግድያ ሙከራ ላይ የባለሙያዎች አስተያየትን ነው የያዝ ነው የቀድሞው የዩናይትድ ስቴትስ ፕሬዚዳንትና የሪፐብሊካን ፕሬዚዳንት እጩ ዶናልድ ትራምፕ ላይ በተደረገው የግድያ ሙከራት ወራቶች በቀረው የአሜሪካ ምርጫ ላይ የመራጮች ውሳኔ ላይ ተጽዕኖ ሊኖረው እንደሚችል ባለሙያዎች ገልጸዋል። በተለያዩ የአሜሪካ ዩኒቨርሲቲዎች ያስተማሩትና በአሁንም ወቅት በአዲስ አበባ ዩኒቨርሲቲ እያስተማሩ የሚገኙት የፖለቲካ ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ ይህ አይነቱ ክስተት በአሜሪካ የቀደሙ ታሪኮች ላይ ደጋግሞ የተስተዋለ ቢሆንም አሜሪካኖች እንደዚህ አይነት ክስተት በሚፈጠርበት ወቅት ወደ አንድነት የሚመጡበት ነው ይላሉ። ክስተቱ በአሜሪካ ፖለቲካ ላይ ትልቅ መነጋገሪያ በሆነው የጦር መሳሪያ መጀመሪያ ባለቤትነት መብት ላይ ያሉ ክርክሮችን መነጋገሪያ እንዲሆን የሚያስችልም ነው ሲሉም ተናግረዋል። አሜሪካ ፖለቲካን በቅርበት እንደሚከታተል የሚገልጸው የፖለቲካ ተንታኝ አቶ ብስራት ከፈለኝ በበኩላቸው ክስተቱ በምርጫ ሂደቱ ላይ የሚፈጥረው ተጽዕኖ ቢኖርም በተቋማት በተገነባው የአሜሪካ የፖለቲካ ስርዓት ላይ የሚፈጥረው ችግር ግን እንደሌለ ይናገራሉ። አስማማየ ነው ዘገባለሁ። በተለያዩ የአሜሪካ ዩኒቨርሲቲዎች ያስተማሩትና በአሁኑ ወቅትም በአዲስ አበባ ዩኒቨርሲቲ እያስተማሩ የሚገኙት የፖለቲካል ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ የሀይነቱ ክስተት በአሜሪካ የቀደሙ ታሪኮች ላይ ደጋግሞ የተስተዋለ መሆኑን ይናገራሉም። በፕሬዚደንት ዶናልድ ትራምፕ የቀድሞ አርባ አራተኛው ፕሬዚደንት የደረሰው ጥቃት ያስደነግጣል። በጣም ይረብሻል። ነገር ግን ከአሜሪካ ካልቸር ከአሜሪካ ስነ ልቡና ጋር በጣም የተቆራኘ ነው በሚያሳዝን ሁኔታ። ድርጊቱ ግን ሁልጊዜ አሜሪካኖች የሚወስዱት ሀገር ላይ እንደተደረገ ጥቃት ነው የሚወሰደው፣ እና በዛ አኳያ ስልጣን አሁን ላይ ካሉት ከጆ ባይደን ጀምሮ አውግዘዋል። እነ ፕሬዚደንት ኦባማ፣ ፕሬዚደንት ክሊንተን በሙሉ ሁሉም ሴናተሮቹ፣ ኮንግረስ፣ ተወካዮች ምክር ቤት በሙሉ ምሁራኖች፣ ሁሉም የሚያውግዘው ጉዳይ ነው። እንዲህ አይነት እንደ ሾክ ቴራፒ ሲደርስባቸው አሜሪካኖች ህብረትንም ያሳያሉ። በአሜሪካ ታሪክ እንግዲህ ፕሬዚደንቶች ላይ የሀገር መሪ ላይ ጥቃት ሲደረግ የመጀመሪያው ጊዜ አይደለም። ሞተዋልም፣ ለምሳሌ አራት ፕሬዚደንቶች ሞተዋል። አሜሪካ ፖለቲካል ሂስትሪ እንደሚያሳየን ታዋቂው ፕሬዚደንት አብርሃም ሊንከን በሰው እጅ ነው የሞቱት። እሳቸውም ቲያትር ሲያዩ ነው ሲዝናኑ ነው ማታ። ከዛም ፕሬዚደንት ጄምስ ጋርፊልድ እሳቸውም በአስራ ስምንት ሰማንያ አንድ በሰው እጅን የተገደሉት የተቀጠፉት በመሳሪያ። ፕሬዚደንት ዊሊያም ማኪንሊ በአስራ ዘጠኝ ዜሮ አንድ እሳቸውም ተገለዋል፣ ይህም በመሳሪያ ነው እንግዲህ አሜሪካንን ከሌላ ሀገሮች ሁሉ በጣም ይለየው። እንዲሁም መጨረሻው ደግሞ አራተኛው ፕሬዚደንት ከአሜሪካ ፕሬዚደንቶች ውስጥ የተገደሉት ጆን ኤፍ ኬኔዲ ናቸው። እሳቸውም እንደ አውሮፓ አቆጣጠር ስልሳ ሶስት በሰው እጅን የተገደሉት ስለዚህ ጠንቁ በጣም ኮምፕሊኬተድ ውስብስብ ነገር ነው። በቀድሞ ፕሬዚዳንት ላይ የተፈጸመው የግድያ ሙከራ ፊቱንም የተጋጋለ የሆነውን የፕሬዚዳንታዊ ምርጫ ፉክክር ይበልጡን ያጋግሏል፣ አስቀድሞ ውጥረት የተመላባቸው በሆኑ ክርክሮች ላይ ጸብ የሚያጭሩ ንግግሮች ያባብሳል የሚል ስጋትም ደቅኗል። የአሜሪካን ፖለቲካ በቅርበት እንደሚከታተል የሚገልጸው የፖለቲካ ተንታኝ አቶ ብስራት ከፈለኝ ክስተቱ ወራቶች በቀረው የአሜሪካ ምርጫ የመራጮች ውሳኔ ላይ ተጽዕኖ ማሳረፉ አይቀርም ይላል። ፖለቲካ ሳይንስ ይኖረዋል። ውስጡ መረጃ አለው ውስጡ የተለያዩ መራጮች ወይም ዜጎች የሚመዝኑባቸው ሌሎች ሌሎች መስፈርቶች አሉ። ግን አንደኛው ፖለቲካን የሚገፋው ስሜት ነው። ስለዚህ ስሜትን የማቀጣጠል የመግፋት ተጽዕኖ ይኖረዋል ማለት ነው እና ባለፉት ዓመታት ደግሞ የአሜሪካ ፖለቲካ ከፍተኛ የሆነ ክፍፍል የታየበት ወይም ፖላራይዜሽን ታይቷል እየተባለ አሜሪካ ሊቃን በሰፊው የሚሟገቱበት ነው። እንደሚታወቀው ወደ ግራ የሚያደሉት ከመሀል ወደ ግራ፣ ከመሀል ወደ ቀኝ የሚያደሉት የዲሞክራቶችና የሪፐብሊካኖች ጎራ በከፍተኛ ደረጃ በብዙ ጉዳዮች ላይ ውጥረት ነበረባቸው። የዶናልድ ትራምፕ ወደ ፖለቲካው መድረክ መምጣት ደግሞ ብዙ ነገሮችን ገለባ አብጧን ምርጫን የክርክር እና አጠቃላይ ፖለቲካ ስርዓት ውስጥ በጣም ከፍተኛ ነውጥ ወይም መናጋት አምጥቷል ማለት ይቻላል። በመደበኛነት ይሰራ የነበረውን ፖለቲካ በጣም ሲለዋውጡት ነበረ። በሙስሊም ጠልነት፣ ሴቶችን በማጣጣል በስደተኛ ጠልነት፣ በተለያዩ ረገዶች በጽንፍ የቆመ አቋም አላቸው ተብሎ ይነገር ነበር። በዛ መሀል እንግዲህ የአሜሪካ ሕዝብ የሚደግፋቸውም የሚነቅፋቸውም እንግዲህ በጣም ከፍተኛ መከፋፈል ውስጥ ገብቶ የደጋፊዎችን ግጭት ሳይቀር በደንብ ተስተውሏል። እንደውም እርሳቸው መምጣት በጣም ብዙ ነገሮችን ሲያቀያየር ስለነበረ፣ እስከዛሬ ደግሞ በገፊነት በአጥቂነት ነበር የሚታወቁት። ደጋፊዎቻቸውም እንዲሁም በዚህ በነውጥ ይታወቁ ነበር አሁን ግን ወደ ተጠቂነት ተሸጋግረዋል። ስለዚህ ከአጥቂነት ወደ ተጠቂነት የተሸጋገሩበት ቅጽበትም ነበረ። ያው ከዚህ በፊት የሩሲያው ፕሬዚዳንት ቭላዲሚር ፑቲን እና በእርሳቸው ዙሪያ ያሉ ሰዎች ሳይቀሩ ትራምፕን አይፈልጓቸውም እስከ ማለት ደርሰው እንደነበር ይታወቃል። እንዳይወዳደሩ ይፈልጋል የሚል ነገር ይነሳ ነበር እና አሁን ደግሞ ያው ደጋፊዎቻቸው ይሄ ሰው እውነት ቢይዝ ነው እንዲህ አይነት ነገር ውስጥ የገባው ወይም እንዲህ አይነት ችግር ውስጥ የተጋፈጠው ወይም እየተገፋ ያለው የሚል አመለካከት እንዲይዙ ያደርጋቸዋል። ከዛ ውጭ እነዚህ ምርጫው ላይ ከፍተኛ ተጽዕኖ ያላቸው አንዳንድ ግዛቶች አሉ። እንደሚታወቀው አንድ ጊዜ ለዲሞክራቶች አንድ ጊዜ ለሪፐብሊካኖች ድምጽ በመስጠት የሚታወቁ በአጠቃላይ ውጤት ማለት ነው እነዚህ ስዊንግ ስቴትስ የሚሏቸው እና እነዚህ ግዛቶች ላይም ቀላል የማይባል ተጽዕኖ መኖሩ አይቀርም። ከዛ ውጭ ደግሞ በአጠቃላይ በመራጭ ደረጃ ያልወሰኑ ወይም አንዲሳይደድ ቦተርስ የሚባሉት እነሱም ላይ ቀላል ማይባል ተጽዕኖ ይኖረዋል። በዲሞክራቶች በኩል ደግሞ ጆ ባይደን እንግዲህ አረፍተ ነገሮችን በአግባቡ መጨረስ አልቻሉም። የሚናገሩትን ፍሬ ሀሳብ ሳይጨርሱ ወደ ሌላ ጉዳይ ይዘላሉ። ትኩረት አጥተዋል፣ አካላቸው አእምሯቸው ዝሏል የሚል ነገር በደጋፊዎቻቸው በቅርብ ሰዎቻቸው ጭምር እየተስተዋለ ወይም ደግሞ እየተነሳ ያለ ጉዳይ ስለሆነ በምርጫው ላይ በጣም ከፍተኛ እሳት ሊያስነሳ የሚችል ነው። ፕሮፌሰር ብሩክ በበኩላቸው በቀድሞ ፕሬዚዳንት ላይ የተፈጠረው ክስተት በአሜሪካ ፖለቲካ ላይ ትልቅ መነጋገሪያ በሆነው የጦር መሳሪያ ባለቤትነት መብት ላይ ያሉ ክርክሮች ድጋሜ መነጋገሪያ እንዲሆኑ የሚያስችል ነው ይላሉም። አሜሪካ ውስጥ የጦር መሳሪያ ኢሹ በጣም ዲቤተብልና ክርክርን ያስነሳ ሁልጊዜ ትኩስ ድንች የሆነ ትኩስ ኢሹ ሆኖ ክርክር የሚደረግበት ሆኖም ግን ከመብት ጋር የተቆራኘ ከአሜሪካ አሜሪካንን አሜሪካ የሚያደርገው ኢቨን በህገ መንግስቱ መንግስት ላይ ማመጽ የሚል ሁሉ አንቀጽ አላቸው። መንግስት ትሪኒካል ከሆነ ይላል ህገ መንግስቱ፣ ተነስቶ ማመጽ እና ከጥቃቱ ከመንግስት ጥቃት ስልጣን ካላቸው ወገኖች ለመከላከል የመታጠቅ መብት ደራይቱ ቢር በዛ የተነሳ ነው እና ከህገ መንግስቱ የማያወጣበት ሁኔታ አብሮ የተቆራኘ ከአሜሪካ ኤግዚስተንስ ጋር ይሄደ ሆኖ፣ አሁን ክርክሩ እንግዲህ በአሜሪካ ፖለቲካል ስፔክትረም ሞር ሪፐብሊካን ወደ ቀኝ ያሉት በምንም አይነት መነሳት የለበትም ነው የሚሉት። በስተግራ ሴንተር እና ሴንተር ሌፍት እና ሊብራል የሆነው በአሜሪካ ፖለቲካል ስፔክትር የሚሉት ራይቱ ቢር አርምስ መቀጠል አለበት እንስማማለን። ነገር ግን መትረየስን የመሳሰለ ነገር ይሄ ጦርነት አውድማ ላይ አሜሪካ ውጭ ሀገር ሄዳ ስትዋጋ የመሳሰለው ወይ ከሀገራችን ከጥቃት ሲጠብቁ ከሚጠቀሙበት ሴሚ አውቶማቲክ እና ፉል አውቶማቲክ ከሆኑት መሳሪያ በገደብ ማድረግ አለብን። የዚህ ጦስ ምንድን ነው? በፖለቲካው መድረክ የሚደግፍ እና የሚቃወም የጦር አውድማ አድርጎታል። ይሄ ክርክር ምርጫ ፕሬዚደንሺያል ስቴት ኮንግረስ፣ ሴኔት በየሌቭሉ በየደረጃው የሚደረጉት ምርጫዎች ላይ ሁሉ ብዙ ጊዜ ቫዮለንሱ ዲግሪው እየጨመረ እየጨመረ የማይፈልጉትን ተወዳዳሪ በኃይል እና በጉልበት በምርጫ ድምፅ ሳይሆን የማስወገድ ውጥረት ግን እየጨመረ በሚያሰጋ ሁኔታ ከፍ ብሏል እና ትናንትም ያየነው የዶናልድ ትራምፕ ጥቃት ከዚህ ነጥዬ የፖለቲካ ተንታኙ በስርዓት ከፈለኝ እንደሚለው ክስተቱ በምርጫ ሂደቱ ላይ የሚፈጥረው ተጽዕኖ ቢኖርም በተቋማት በተገነባው የአሜሪካ የፖለቲካ ስርዓት ላይ ግን የሚፈጥረው ችግር የለም። የአሜሪካው ፕሬዚደንት ጆ ባይደንም የቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማም እንዳነሱት እንዲህ አይነት የፖለቲካ ነውጥ በአሜሪካ ፖለቲካ ውስጥ ዲሞክራሲ ውስጥ ቦታ ሊኖረው አይገባም በሚል ምላሽ ተሰጥቶበታል። በአንጻራዊነት ከዚህ በፊት ከነበረው መናቆር ከዚህ በፊት ከነበረው መሰዳደብ እና መፋተግ በአንጻራዊነት ቀነስ ባለ መልኩ የመጠባበር አጠቃላይ በመርህ ደረጃ መርህን የማክበር እና የፖለቲካ ነውጥ ከፖለቲካችን መውጣት አለበት የሚል ሀሳብ ላይ ያጠነጠሙ አስተያየቶችን ሰምተናል። ይሄ አንድ ምናልባት መልካም ውጤት ሊኖረው ይችላል። ነገር ግን በደጋፊዎች ዘንድ የሚፈጥረው ተጽዕኖ ቀላል ላይሆን ይችላል፣ ምንም እንኳን እንዲቃኑ ወይም ፖለቲከኞቹ በአደባባይ መውጣት እና መናገር፣ ይሄ የፖለቲካ ትክክለኛነት የሚባለው ጉዳይ ማለት ነው። እንደመርህ መናገር ያለባቸውን ነገር ቢናገሩም በደጋፊዎች ዘንድ ግን የሚፈጥረው ነገር ቀላል አይደለም። ስለዚህ እሱ ላይ ያው ተጽዕኖ አይኖረውም ማለት አይቻልም። ግን የአሜሪካ ፖለቲካ በሕግ የበላይነት በጣም የታጠረ ነው። እራሳቸው ዶናልድ ትራምፕ ከዚህ በፊት የወሰኗቸው ውሳኔዎች ለምሳሌ የቪዛ ክልከላን ጨምሮ የስራ አስፈጻሚ ስልጣናቸውን ተጠቅመው የወሰኗቸውን ውሳኔዎች በፍርድ ቤት ዜጎች ተሟግተው እንዳስቆሙ ይታወቃል እና በጣም ከፍተኛ መናጋት ባይፈጥርም እንኳን ግለቱን ግን ይጨምረዋል። ፕሮፌሰር ብሩክ ሀይሉም ተመሳሳይ ያሰባላቸው፣ ትናንት የሆነው ነገር በጣም የሚያሳዝን ነው፣ ፕሬዚደንቱ ላይ ያደረገው ጥቃት። ነገር ግን የአሜሪካ ፖለቲካል ስርዓት በጣም ጠንካራ የሆነ ተቋማዊ ጥንካሬ ስላለው፣ ኢንስቲቱሽናል ስራ እና ይሄ ፖሊሲ ሜኪንጉ ዲሲዥን ሜኪንጉም ሁሉ ጠንካራ ስለሆነ እንበል ትናንት ክፉ ነገር በዶክተር ዶናልድ ትራምፕ ቢፈጠር ኖሮ ብዙ የሚያወዛግብ ነገር የለም። እንኳን እሳቸው ስልጣን ለቀው ስልጣን ላይ ያሉ ፕሬዚደንት አንድ ነገር ቢሆን አውቶማቲካሊ ተከታዩ ስልጣን የሚረከብበት ስርዓት አላቸው። ስለዚህ ዲሞክራሲ ስርዓታቸው ይቀጥላል። ትናንት የሆነ ነገር ጥቁር ነጥብ ነው። ነገር ግን ቅድም የዘረዘርኳቸውን እንደ ሮናልድ ሬገን፣ እንደ ቴዎዶር ሩዝቬልት፣ እንደ ፎርድ ቆስሎ እንደተረፉት ሁሉ እኚህም የቀድሞ አርባ አራተኛው ፕሬዚደንት ዶናልድ ትራምፕ ታሪክ በዛ መልክ ተተኩሶባቸው የተረፈ ብለው የመዘግባቸዋል። የፒትስበርግ ከተማ የፌዴራሉ ምርመራ ቢሮ የመስክ ቢሮ ልዩ መኮንን ኬቨን በሰጡት ቃል አጥቂውና አምስት ጥይት እስኪተኩስ ተደርሶበት አለመገደሉ ያስገርማል ብለዋል። ጥቃቱን ለመፈጸም ምን እንዳነሳሰው ለጊዜው አናውቅም ያሉት ባለስልጣኑ ያለመታከት ምርመራ ይቀጥላል፣ ምርመራውም ወራት ሊወስድ ይችላል ብለዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን የተከታተላችሁት ዘገባ በትላንትና እለት የተወሰዱ ቃለመጠየቆች መሆናቸውን ልናስታውስ እንወዳለን። የቀድሞ ፕሬዚዳንት ዶናልድ ትራምፕ የግድያ ሙከራ የተደረገልባቸው ቅዳሜ ዕለት ነው። በሌላ በኩል ፕሬዚዳንት ከዚሁ ርዕስ ሳንወጣ ፕሬዚዳንት ጆ ባይደን ከትላንት በስቲያ በተቀናቃኛቸው ዶናልድ ትራምፕ ላይ የተቃጣው አስደንጋጭ የግድያ ሙከራን ተከትሎ አሜሪካውያን አንድ እንዲሆኑና ከፖለቲካ ሁከት እንዲርቁ ለመማጸን የጽህፈት ቤታቸውን ሙሉ ኃይል ተጠቅመዋል። የፓርቲያቸው የፕሬዚዳንታዊ ውጭ ሆነው ወደሚመረጡበትና በዛሬው ዕለት ወደ ተጀመረው የሪፐብሊካን ፓርቲ ጉባኤ ያቀኑት ትራምፕም ተመሳሳይ ጥሪ አቅርበዋል። የአሜሪካ ድምጽ ከፍተኛ የዋይት ሀውስ ዘጋቢ አኒታ ፓውል የደረሰችን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ይህ የ2024ቱ የዩናይት ስቴትስ ፕሬዚዳንታዊ ምርጫ ሂደትና ምናልባትም የታሪክ ሂደት ጭምር የተቀየረበት ድንገት ነው። የቀድሞ ዩናይት ስቴትስ ፕሬዝዳንት ትራምፕ ባለፈው ቅዳሜ በምረጡ የዘመቻቸው ወቅት በሕይወታቸው ላይ ከተቃጣው የግድያ ሙከራ በኋላ ለሰከንዶች ቆም ብለው ታይተዋል። ይሁንና ፕሬዚዳንት ጆ ባይደን በትላንትና ዕለት ከዋይት ሀውስ ጽፈት ቤታቸው ለአሜሪካ ሕዝብ ባሰሙት ንግግር እንደ ቀላል ጉዳት አድርጋችሁ አትውሰዱት ብለዋል። የአንድነት ጥሪ ያሰሙት ባይደን አክለውም አገር የማስተዳደር ስልጣን የሚገኘው በመራጭ ሕዝብ ድምፅ እንጂ በጠመንጃ አፈሙዝ ያለ ያለመሆኑን ንግግራቸውን በቴሌቪዥን ለሚከታተለው ታዳሚ አስታውሰዋል። My fellow Americans, I want to speak to you tonight አሜሪካውያን ወገኖቼ በፖለቲካችን የሚታየውን ትኩሳት መቀነስ እና ባሉን አመለካከቶች ባንስማማም ጠላቶች አለመሆናችንን ማስታወስ እንዳለብን በዛሬው ምሽት ልገልጽላችሁ ይፈልጋለሁ። ጎረቤታሞች፣ ጓደኛሞች፣ የሥራ ባልደረቦች፣ ዜጎች እና ከሁሉም በላይ ደግሞ አሜሪካውያን ነን። በአንድነት መቆም መቻል አለብን። በፔንስልቬንያ ክፍለ ግዛት በዶናልድ ትራምፕ የድጋፍ ስብሰባ ወቅት የተፈጸመው ጥቃት ሁላችንም አንድ እርምጃ ወደ ኋላ እንድንል የሚጠይቅ ነው። የት እንዳለንና ወደትስ ወደፊት መራመድ እንዳለብን መዝኑ፣ ልብ በሉ። ትራምፕም በበኩላቸው ጥቃቱን ተከትሎ በሰጡት አስተያየት የአንድነት ጥሪ ነው ያሰሙት። ለሪፑብሊካን ፓርቲያቸው ብሔራዊ ጉባኤ ትላንት እሁድ ሚሊዋኬ የገቡት ትራምፕ በሥነ ሥርዓቱ መሠረት የፓርቲያቸው ፕሬዝዳንታዊ እጩ የሚያደርጋቸውን ድምፅ ይቀበላሉ። ተንታኞች እንደሚሉትም ትራምፕ የሞት አደጋ በነበረበት ሁኔታ ውስጥ ያሳዩት ጥንካሬ የራሱ ተጽዕኖ ይኖረዋል። ኬሲ ቡርጋት በጆርጅ ዋሽንግተን ዩኒቨርሲቲ የዩናይትድ ስቴትስ ምክር ቤት ጉዳዮች ጥናት ክፍል ዲሬክተር ናቸው። በዚህ ምርጫና በአጠቃላዩ ፖለቲካችን ላይ ግዙፍ ተጽዕኖ ያሳድራል። ከታሪክ እንደምንረዳውም በትራምፕ ላይ የደረሰው ነገር ከፈጠረው ሁኔታ ጋር የተዛመዱ የድጋፍ እንቅስቃሴዎች እናያለን። ቀድሞውንም ደጋፊዎቻቸው የነበሩ በድጋፋቸው ይበልጥ ይገፋሉ። በአንጻሩ የፖለቲካ ብጥብጡ ያስመረራቸው የፖለቲካ ንግግሮቻችን የቱን ያህል አደገኛ እየሆኑ እንደመጡ በተጨባጭ የሚያረጋግጡበትና እያስከተለ ያለውንም መዘዝ ፊት ለፊት የሚያዩበት እድል ይፈጥራል። እናም በምርጫው ላይ ግዙፍ ተጽዕኖ ማሳደሩ አይቀሬ ነው። የትራምፕ ደጋፊዎችን በአንጻሩ ከሚመሯቸው ግለሰቦች በላይ የተቋማትን ይበልጥ አስፈላጊ መሆን ጨምሮ አስከፊው ትዕይንት ለዚች አገር አንዳች ጠቃሚ ነገር አስተምሮ ሊሆን ይችላል የሚል አስተያየት አንጸባርቀዋል። አሌክስ ግሬይ በትራምፕ አስተዳደር የዋይት ሀውስ ብሔራዊ ደህንነት ምክር ቤት ኃላፊ ነበሩ። ለአሜሪካ ዲሞክራሲ በጣም አስከፊ ቀን ነበር። ሆኖም በሌሎች ብዙ መንገዶች በጣም ጥሩ ቀን ነበር። ፕሬዚደንት ትራምፕን የምትደግፍ ናትሁን ሁሉም ሰው ከዚህ ሊረዳ የሚገባው ነገር የዩናይትድ ስቴትስ ዲሞክራሲ ብዙዎች ከሚያስቡት በላይ ግዙፍና አይበገሪ መሆኑን ነው። ሌሎች ተንታኞች ደግሞ ሁለቱ ዋና ዋና ፓርቲዎች ጉባኤዎቻቸውን በሚያካሂዱበት በዚህ የበጋ ወራት ሌላ ተጨማሪ ችግር እንዳይደርስ ያደረባቸውን ስጋት ገልጠዋል። ጃኮብ ዋሬ በውጭ ግንኙነት ጉዳዮች ምክር ቤት የጥናት ባለሙያ ናቸው። በዚህ የምርጫ ወቅት አንዳች የፖለቲካ ሁከትን የመታየት እድሉ ከፍ ያለ ነው የሚል አስተያየት ይዤ በአንዳንድ ቦታዎች ክርክር ገጥም ያውቃለሁ። በግልጽ እንደተመለከተው ይህ እስካሁን ከታዩት ሁሉ እጅግ አሳሳቢው ነው። ይሁን እንጂ የመጨረሻው ይሆናል የሚል እምነት እንድናሳድር የሚያስችል ምክንያት ያለ አይመስለኝም። አሁን ሁለቱም ሰዎች አሜሪካውያን ሁከት ከሚቀሰቅሱ አዝማሚያዎች እንዲርቁና ወደ አንድነትም እንዲመጡ ለማበረታታት መድረኮቻቸውን እየተጠቀሙ ነው። ይሁንና ከሁለቱ አንዱ ሰው አገሪቱን እንዲመራ መምረጥ የሚጠበቅባቸው አሜሪካውያን ግን ከማን ጀርባ አንድ ሆነን እንሰለፍ የሚለው ጥያቄ የሚጠብቃቸው ይመስላል። የተከበራችሁ አድማጭ ተመልካቾቻችን ዘገባዎቻችን ይቀጥላሉ። የሪፐብሊካን ፓርቲ ጉባኤ ፕሬዝዳንታዊ እጩን የሚያጸድቅበት የአራት ቀናት ዝግጅት በዛሬ ዕለት ዊስኮንስን ግዛት መልዋኪ ከተማ ይጀምራል። ሀብታሙ ስዩም እንግዲህ በስፍራው ነው የሚገኘው። ሀብታሙ ጤና ስጥልኝ፣ እንደምን አምሽተሃል? እንደምን አምሽተሻል ኤደን። ሀብታሙ እንግዲህ በምትገኘው እንደምናየው በሚሉ ዋኪ ነው። እስቲ መቼም የቀድሞ ፕሬዚዳንት ዶናልድ ትራምፕ ቅዳሜ ለት የግድያ ሙከራ ከተካሄደባቸው በኋላ አራቱንም ቀናት በጉባኤ ላይ እንደሚሳተፉ ተናግረዋል። በትላንትናው ዕለት እዛም መግባታቸው ይታወቃል። ና ያለው የጸጥታ ሁኔታ ምን ይመስላል? ያለው ድባብ ምን ይመስላል? እስቲ ከዛን ጀምር አመሰግናለሁ ኤደን፣ ቀደም ብለሽ እንዳልሽው የትራምፕ ዶናልድ ትራምፕ ከ48 ሰዓታት በፊት የግድያ ሙከራ ተደርጎባቸው ነበረ ከዛ ተርፈው በዚህ ጉባኤ ላይ ይገኛሉ ተብሎ ይጠበቃል። በዚህም ምክንያት እጅግ የጠበቀ ቁጥጥር እየተካሄደ ይገኛል። የዩናይትድ ስቴትስ የስለላ መስሪያ ቤት፣ የፌዴራል ፖሊስ እንዲሁም ደግሞ የሚለዋ አካባቢ ፖሊስ ኃይሎች ከፍተኛ ቁጥጥር ያደርጋሉ። መውጫው፣ መግቢያው ፍተሻ በርትቷል። ከዛ ባሻገር ግን እንግዲህ ከጀርባይም ም እንደምትሰሙ እጅግ የሞቀና የደመቀ የሪፐብሊካኑ ብሔራዊ ጉባኤ እየተከናወነ ይገኛል። ጉባኤው ተጀምሯል ማለት ይቻላል፣ ወይስ ምን አይነት መሰናዶች ናቸው በአሁኑ ሰዓት እየተካሄዱ ያሉት? ከጀርባ እንደምሰሪው ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ 2400 አካባቢ ተወካዮች ለመጪው ፕሬዚደንታዊ ምርጫ የሪፐብሊካኑን ፓርቲ ወክሎ ለሚወዳደረ ሰው ድምፃቸውንና አለኝታነታቸውን እያሳዩ ነው። ከየግዛቶቹ የመጡ አንዳንድ ተወካዮች በመድረኩ ላይ በመውጣት እንዲሁም ደግሞ የተመረጡ ተናጋሪዎችም ወደ መድረኩ በመምጣት ድምፃቸውን እየሰጡ ድጋፋቸውን እየሰጡ ይገኛሉ። ስለዚህ ተጀምረዋል ማለት ይቻላል ከሞላ ጎደል። ሀብታሙ እንግዲህ የሪፐብሊካን ፓርቲ ጉባኤ ሲባል ምን ማለት ነው? ይሄ የአሁኑ መሰናዶ ምን ነው የሚያካትተው? በተለይ ደግሞ ፕሬዚዳንት የቀድሞው ፕሬዚዳንት ዶናልድ ትራምፕ በጣም የተለያዩ የሪፐብሊካን ፓርቲ እጩዎች እስካሁን እጩችን ናቸው ብለው ሲያጸድቋቸው ቆይተዋል፣ እና ይህንን መሰናዶ ወይም መርሃ ግብር ልዩ የሚያደርገው ምንድን ነው? እንግዲህ የሪፐብሊካኑ ፓርቲ መቶ ሰባ ዓመቱን የደፈነ እጅግ አንጋፋ የፖለቲካ ፓርቲ ነው። ዩናይትድ ስቴትስ ውስጥ ከሚገኙ ቀዳሚ ፓርቲዎች አንዱ ነው ማለት ይቻላል። በየአራት ዓመቱ ምርጫ በሚመጣበት ጊዜ ይህ ፓርቲ ትልቅ ጉባኤ በማከናወን በሚቀጥለው ምርጫ አስቀድሞ የሚያሳልፈውን ሰው እንዲሁም ደግሞ የእሱ ተከታይ ደግሞ ማህ ሊሆን ይገባል በሚለው ላይ ጥያቄውን የሚመልስበት ነው። እንዳልሽው የምርጫ ክርክሩና ሌሎች ነገሮች እየተከናወኑ ቢሆንም በይፋ ግን የፓርቲው ወካይ ፕሬዚደንታዊ እጩ የመሆን ያለመሆናቸው ጉዳይ ይፋ የሚደረገው እንደዚህ ባለው ጉባኤ ወይም መድረክ ላይ ነው። ዶናልድ ትራምፕ ክርክሩንና የምርጫ ቀስቀሳውን እያቀላጠፉት ይገኛሉ። ነገር ግን ይህ ጉባኤ ነው እውን የሳቸው የሪፐብሊካኑ ፓርቲ ፊት አውራሪ የመሆን ያለመሆናቸውን ጉዳይ እውቅና የሚሰጣቸው። ከዛ አንጻር ነው ቁልፍ ሚና ያለው። በዛ ምክንያትም ነው ከ50 ሺህ በላይ ተሳታፊዎች ከ አምሳ የአሜሪካ ግዛቶች ተሰብስበው በዚህ ቦታ ውስጥ ድምጻቸውንና አለኝታነታቸውን በማሳየት ላይ የሚገኙ። እስቲ እንግዲህ እሳቸው አሁን በአሁን በአሁኑ ሰዓት በስፍራው ተገኝተዋል። በዚህ ጉዳይ ላይ የተባለ ወይም ታውቀው ነገር ካለ ብታጋራን፣ እንዲሁም ደግሞ የጉባኤው ታዳሚዎች የፓርቲው አባላት ብቻ ናቸው ወይስ ሌሎች ግለሰቦች የመግባትና የመታደም እድል አላቸው? ሁለቱን ስቲያያይዘን ዶናልድ ትራምፕ እንግዲህ ቀደም ብለን እንደተነጋገር ነው ቅዳሜ ዕለት የግድያ ሙከራ ከተደረገባቸው በኋላ እዚህ ጉባኤ ላይ የመገኘት ያለመገኘታቸው ጉዳይ ጥያቄ ውስጥ ገብቶ ነበረ። ነገር ግን ትናንት አመሻሹ ላይ እንዲሁም ደግሞ ዛሬም ቀደም ብሎ በዚህ ጉባኤ ላይ እንደሚገኙና ጠንካራነታቸውን በዚህ ውድድር ላይ እንደማይበገሩ ለማሳየት እንደሚሞክሩ ተነግረዋል። ከጥቂት ደቂቃዎች በኋላ እንግዲህ ዶናልድ ትራምፕ ይገኛሉ ተብሎ ይጠበቃል። በይፋ ግን የእጩነታቸው ጉዳይ እንዲሁም ደግሞ እሳቸው በምክትል ት ይዘውት የሚወጡትን ሰው ይፋ የሚያደርጉት ሐሙስ ዕለት ነው ተብሎ ይጠበቃል። ቀደም ብለሽ በጠየቅሽ ጥያቄ መሰረት የሬ አባላት ብቻ ሳይሆኑ በአጠቃላይ ይህን ጉዳይ ለመታዘብ የሚፈልጉ ሰዎች እንዲሁም ደግሞ ጋዜጠኞች እንዲሁም መረጃ አፈላላጊዎች ይገኛሉ። የአካባቢው ማህበረሰብም ጉባኤው ካለው ታሪካዊ ሚና አንጻር መሳተፍ የሚፈልግ ሰው ቀደም ባሉት የፍተሻና ሌሎች ሂደቶች አልፎ መሳተፍ ይችላል። ሙዚቀኞች፣ ታዋቂ ሰዎች፣ ፖለቲከኞች በየመድረኩ ላይ በመውጣት ለዚህ ፓርቲ ያላቸውን ድጋፍም የሚገልጹበት ዝግጅት ይኖራል ተብሎ ይጠበቃል። ሰፊ ውይይቶችና ተጓዳኝ ፕሮግራሞችም በሚልዋኬ ከተማ ውስጥ ይከናወናል ለቀጣይ አንድ ሳምንት። አዎ እንግዲህ አያይዘ ተከታዩን ጥያቄ ይነካ አድርገዋል በሚቀጥሉት ቀናቶች ያሉት መሰናዶች ምን ይመስላሉ የሚል ነበረ ተከታዩ ጥያቄ። ትንሽ ዘርዘር አርገሱን ታስረዳናለ። ግን ከመጨረሳችን በፊት እንደ ልጠይቅህ የምወደው ነገር አሁን ከተለያየ አካባቢዎች የመጡ የሪፐብሊካን ፓርቲ እጩዎች፣ በየደረጃው በየርከኑ ያሉ እጩዎች መጥተዋል፣ በስፍራው ተገኝተዋል። እንደው ያሳደረባቸው ያየኸው፣ የግድያ ሙከራው ያሳደረባቸው በመልእክታቸው ላይ በአነጋገራቸው ወይም ደግሞ የጦር ጥቁር መሳሪያን በተመለከተ ያየኸው ነገር ካለ የታዘብከው ነገር ካለ እሱንም አክለ ብትነግረኝ። ኤደን የሪፐብሊካን ፓርቲ ተወካዮች እንዲሁም ደግሞ በጣም ታዋቂ መሪዎች እዚህ ጉባኤ ላይ ተገኝተዋል። ቀደም ብሎ ከአንቺ ጋር መነጋገር ከመጀመሪያ ከጥቂት ደቂቃዎች በፊት ፋይት ፋይት ፋይት እያሉ እየተናገሩ ነበረ። እንዋጋለን ያ ጥቃት ቢኖርም በፖለቲካ ሂደቱ ላይ ያለውን ትግል እንደሚቀጥሉ ማሳያ ነው ብዬ መናገር እችላለሁ። እጅግ የደመቀ ነው። እጅግ ያለው ኃይልና በሕዝቡ ላይ የሚታየው ሞራልም እጅግ ደማቁ ነው ያየሁት። እንደውም የግድያው ሙከራ ከሞላ ጎደል ለትራምፕ ያለውን የድጋፍ መጠን ከፍ ያደረገ መሆኑን እዚህ አካባቢ ካለው የጉባኤ አንድምታ መመልከት ትቻለሁ። አንዳንዶችም መመልከት ትችያለሁ። እንዲሁም አንዳንዶችም ከጣቢያችን ጋር ባደረጉት ንግግር እሱን ነገር ለመታዘብ ትችያለሁ። ይቅርታ በቀጣይ ቀናት ስለሚደረጉ ጉዳዮች ጥቂት ልበል። በቀጣይ ቀናት ውስጥ የትራምፕን የፕሬዚደንት እጩነት የሚደግፉ ሰዎች ንግግር ያደርጋሉ ተብሎ ይጠበቃል። ታዋቂ ሙዚቀኞች፣ ታዋቂ የኪነጥበብ ሰዎችም ለዶናልድ ትራምፕ ያላቸውን ድጋፍ ያሳያሉ ተብሎ ይጠበቃል። ከዛ ጎን ለጎን የሪፐብሊካን ፓርቲውን በተለያዩ የፖሊሲ አወጣጥ የህግ ረቂቆችና በመሰል ጉዳዮች የሚደግፉ ተቋማት የሚያሰናዷቸው የጎንዮች መሰናዶዎችም ይቀጥላሉ። እኛም ከስር ከስር የሚመለከቱ ጉዳዮችን ለአድማ ተጫዋቾችና ለተመልካቾቻችን ማዳረሳችንን እንቀጥላለን። ሀብታሙ እንግዲህ ስለነበረን ቆይታ በጣም ነው የምናመሰግነው። ለዛሬ አዝሚያ አየር ሰዓት ይህን ይመስላል። ከዊስኮንስን ከተማ ወይም ደግሞ ከሚልዋኪ ከተማ ከዊስኮንስን ግዛት ሀብታሙ ስዩም ነበር ያደረሰን። እናመሰግናለን። እጅግ በጣም አመሰግናለሁ። ደ መልካም ምሽት። መልካም ምሽት። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ሐምሌ 8 2016 ዓ.ም መሰናዷችን ነው። ለምሽቱ የያዝናቸው ዜና ተኮር ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ ነው የምንሻገረው። የሁለተኛው ምዕራፍ የመጀመሪያው ዘገባችን በአማራ ክልል ተቋርጦ ስለቆየው የኢንተርኔት አገልግሎት መመለሱን ኢትዮ ቴሌኮም አስታወቀ ይላል። ወደዛ ነው የምናመራው። ኢትዮ ቴሌኮም ባለፈው ግንቦትር መጨረሻ ላይ የስራ ጊዜው በተጠናቀቀው በአስቸኳይ ጊዜ አዋጅ ምክንያት በአማራ ክልል ተቋርጦ የነበረው የኢንተርኔት አገልግሎት በ17 ዋና ዋና ከተሞች መመለሱን አስታውቋል። የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ሰኞ ለአሜሪካ ድምጽ እንደተናገሩት አገልግሎቱን በሌሎች የክልሉ አካባቢዎች ለማስ ቀጠል ተቋሙ እየሰራ ነው ሲሉ ተናግረዋል። የኢንተርኔት ትይይዙ መዘጋት የኢኮኖሚያዊና በነፍስ አድን ማህበራዊ አገልግሎቶች ላይ ከፍተኛ ጉዳት እያደረሰ መሆኑን በተለያዩ የክልሉ አካባቢዎች የሚገኙ ነዋሪዎችም ለአሜሪካ ድምጽ አስረድተዋል። አስቴር ምስጋናው ዘገባላት። በአማራ ክልል የተቀሰቀሰውን ግጭት ተከትሎ ባለፈው ዓመት ሐምሌ ወር 2015 ዓ.ም የተደነገገው የአስቸኳይ ጊዜ አዋጅ የስራ ጊዜ ከመጠናቀቁ ጋር በተያያዘ በክልሉ ተቋርጦ የቆየው የኢንተርኔት አገልግሎት በ17 ዋና ዋና ከተሞች ወደ ነበረበት መመለሱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ሰኞ ለአሜሪካ ድምፅ ገልጸዋል። በአብዛኛዎቹ የአማራ ክልል ከተሞች ኢንተርኔት ተለቋል። የብሮድባንድም እንደዚሁ ቀደም ብሎም የኢትዮ ቴሌኮም የሀያ አስራ ስድስት በጀት ዓመት አፈጻጸሙ እንደሚመለከት ለሕዝብ ይፋ ባደረግ ነው የፕሬስ ሪሊዝም ላይ ከሚመለከታቸው ባለድርሻ አካላት ጋር በመነጋገር የኢንተርኔት አገልግሎት እንዲለቀቅ እየተደረገ ነው የሚል መረጃ ሰጥቼ የነበረን የሚዲያ አጋሮቻችን ይህን ጥያቄ አንስተውም ስለነበረ ማለት ነው። የዛ እንግዲህ ፎሎፕም ጭምር ነው። ብዙ ከተሞች እውነት ነው ተለቋል። በቀጣይም ከሚመለከታቸው ባለድርሻ አካላት ጋር የተነጋገረ የቀሩ ጥቂት ከተሞች ይኖራሉ። እነሱንም እንደዚሁ ደግሞ የሚጠቀሙ ይሆን ማለት ነው። እንደአሁኑ ግን ከሰባት በላይ ከተሞች ተለቀዋልና አብዛኛዎቹ ማለት ይቻላል። የአሜሪካ ድምጽ ያነጋገራቸው በክልሉ የተለያዩ ዋና ዋና ከተሞች ነዋሪዎች የኢንተርኔት አገልግሎቱ ከትናንት እሁድ ሐምሌ 7 ቀን 2016 ዓ.ም ማለዳ ጀምሮ መስራቱን አመልክተዋል። የኢንተርኔት አገልግሎቱ ተቋርጦ በመክረሙ ነዋሪው በማህበራዊና ኢኮኖሚያዊ ቀውሶች ተቸግሮ መቆየቱን ያመለከቱት የባህር ዳር ከተማ ነዋሪው ጌታቸው አለሙ አሁን አገልግሎቱ መመለሱ ቀውሱን ያስተካክላል ብለዋል። ነገር ግን አገልግሎቱ ፍጥነትና ጥራት እንደሚጎለው ጠቁመዋል። ያው መረጃ ከመለዋወጥ የተለያዩ ጉዳቶች አሉት። በዚህ መንግስት ደረጃም ይህን ያህል ጊዜ ተዘግቶ መቀመጡ መንግስት የሚያጣቸው ነገሮች አሉ። ስለዚህ ዞሮ ዞሮ መከፈቱ ጥሩ ነው ብዬ አምናለሁ። ግን በዚህ ዘላቂ ከሆነ ከቀጠለ ነው ተሶ ካልተዘጋ፣ እንደ ድሮ ፍጥነት የለው ሊወጣ ሊገባ እንዳታው ምናልባት ያው ቅድማ አንዴ ተለቋል ስለተባለ ከተጨናቆ ካልሆነ በስተቀር ወጣ ገባ ነው። የፍጥነቱ ቀስ ብሎ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህፃሩ ዩኤን ኦቻ በዘንድሮ ዓመት ጥቅምት ላይ ባወጣው ሪፖርት በአማራ ክልል ባለው ግጭት የኢንተርኔት አገልግሎት በመቋረጡ ለሰብአዊ እርዳታ እንቅስቃሴው እንቅፋት እንደፈጠረበት ማስታወቁ ይታወሳል በምስራቅ ጎጃም ዞን የሞጣ ከተማ ነዋሪ መሆናቸውን የገለጹልንና ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ አስተያየት ሰጪ በአንጻሩ እርሳቸው በሚኖሩበት አካባቢ የኢንተርኔት ትይይዙ ገና እንዳልተመለሰ አመልክተዋል። ሞጣ ራሱ አይሰራም። ከሞጣ ጀምሮ እስከ ጉንድ ስፍኝ አካባቢ የለም። የጎንደር ከተማ ነዋሪ የሆኑት አቶ አበባው ይሁን ደግሞ በከተማው የኢንተርኔት አገልግሎቱ መመለሱን ገልጸው ከወቅታዊ የጸጥታ ችግር አንጻር ግን ዘላቂ ሆኖ ይቀጥላል ብለው እንደማያምኑ ተናግረዋል። ተከፍቶ ይቆያል የሚለው አስተማማኝ አይደለም። ምክንያቱም መንግስት፣ በፈለገ ሰዓት ከፍተዋል። እንደምታውቂው የአስቸኳይ ጊዜ ሲታወጅ ነው አይደል? ኢንተርኔቱ ምንም የተዘጋው እና አሁን አስቸኳይ ጊዜ አዋጁ አልቋል። ይህም አስቸኳይ ጊዜ አዋጁ ተነሷል ተብሎም በሚዲያም በመንግስት በኩልም ይፈራሉ። ጠቅላይ ነገር ዋስ እንደማይዘጉት እርግጠ አይደለም። ያው እንደምታውቁት ዘንበልን አካባቢ የቱሪስት መናኸሪያ ነው። የለም ወደ ጎንደር የሚመጣ ቱሪስት አታይ። በነዋሪዎች የተነሳውን የአገልግሎት ጥራትና ፍጥነት እንዲሁም የተደራሽነት መጓደል በተመለከተ ምላሽና ማብራሪያ እንዲሰጡን የጠየቅናቸው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ሰባ በመቶ የሚሆነው የኢንተርኔት ተጠቃሚዎቻችን ትራፊኩን የፎርጂን ነው የሚጠቀሙት እንግዲህ አብዛኛው አማራ ክልልም የፎርጂ አገልግሎት ከሚጠቀሙ ዋና ዋና ከተሞቹ በተለይ ከሚጠቀሙ መካከል ናቸው። ያንን ተከትሎ እንግዲህ የኦፕቲማይዜሽን ስራ እንሰራለን። ተጨማሪ ካፓሲቲ እንግዲህ የማስፋፊያ ስራ ያው ኢንተርኔቱ ዝግ ስለነበረ መከፈቱ ተከትሎ የማስፋፊያም ስራ እንሰራለን ማለት ነው እንጂ ሆን ተብሎ የሚቀነስበት አሰራርም የለም። አንድ ቀንነት ምንም ሀንድረድ ፐርሰንት ማረጋገጫ ይሄን መስጠት እችላለሁ ማለት ነው። ስለዚህ አሁን ዴታ ላይ አጠቃቀማቸውን እናያለን። ዛሬም ትናንትና ከተከፈተ በኋላ ትራፊክ ተሸክሟል ወይ እንዴት ነው የሚለውን አይተናል ማለት ነው። ዛሬ የምናይና የደንበኞችን ኤክስፒሪየንስ እያየን ኦፕቲማይዜሽን እንሰራለን ማለት ነው። ቀጣይ ደግሞ አዲስ ዓመት ነው እንደመጀመሩ የማስፋፊያ ስራዎች ይኖሩናል ማለት ነው። ፔንሽናል የሆነ ግን ዳታ ዲግሬድ ያደረግንበት ምናምን የለም። ልዩ ልዩ ሀገራዊና ዓለም አቀፋዊ የሰብአዊ መብቶች ድርጅቶች በየጊዜው ባወጧቸው መግለጫዎች በአማራ ክልል የተቋረጠው የኢንተርኔት አገልግሎት እንዲጀምር መጠየቃቸውን መዘገባችን ይታወሳል። ከ300 የሚልቁ የሰብአዊ መብት ተሟጋች ድርጅቶች አባል የሆኑበት የኪፕ ኢንኦን ጥምረትና 48 ድርጅቶች የፈረሙበት ጥምረት ባለፈው መስከረም ወር መጀመሪያ ባወጡት መግለጫ በአማራ ክልል የተቋረጠው የኢንተርኔት አገልግሎት እንዲጀምር ጠይቀው ነበር። በተመሳሳይ አክሰስ ናው በመባል that will የሲቪል መብቶች ተከራካሪ ድርጅት ከሌሎች የሰብአዊ መብቶች ተሟጋቾች ጋር በመሆን በጥምረት ባወጡት የጋራ ያቋም መግለጫ በግጭት ወቅት የኢንተርኔት አገልግሎትን ማቋረጥ የዜጎችን መብት መጣስ ነው፣ ዜጎች አስፈላጊ መረጃን እንዳያገኙ በማድረግ የመረጃ ፍሰትን ይገድባል ማለታቸው አይዘነጋም። ተሟጋቾቹ በዚያው መግለጫቸው በግጭት ወቅት የመረጃ ፍሰትን ለማደላደልና የኢንተርኔት አገልግሎት ተደራሽነትን ለማረጋገጥ መንግሥት ከምንጊዜውም በላይ ቁርጠኛ አቋም መያዝ እንዳለበትም አሳስበዋል። ለአሜሪካ ድምፅ አስቴር ምስጋ ነው። ተፈናቃዮችን ወደ ወልቃየት የመመለሱ ሂደት እንደሚጀምር የትግራይ ክልል አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ምዕራብ ትግራይ ዞን እያለ የሚጠራውና ከጦርነቱ ፍጻሜ በኋላ በአማራ ክልል የወልቃየት ጠገዴ፣ ሰቲት ሁመራ ዞን ተብሎ ወደ ተቋቋመው አካባቢ ተፈናቃዮችን እንደ እንደሚጀምር እንደሚልክ የትግራይ ክልል ምክትል ፕሬዚዳንት ተናግረዋል። ምክትል ፕሬዚዳንቱ ሌተናል ጀነራል ታደሰ ወረደ ከትላንት በስቲያ ቅዳሜ ዕለት በሰጡት መግለጫ ደግሞ በክልሉ ተባብሰዋል የተባሉ ወንጀሎች ላይ ተጠያቂነት ለማስፈን ጊዜያዊ አስተዳደሩ ይሰራል ብለዋል። ሙልጌታ ጽፋ ዘገባ አለው። በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኝ ዞኖች መካከል ወደ ሆነው የወልቃይት አካባቢ ተፈናቃዮችን የመመለሱ ሂደት እንደሚጀመር የትግራይ ክልል ምክትል ፕሬዚደንት ገልጸዋል። በክልላዊ መንግስቱ ምዕራብ ትግራይ ዞን እየተባለ የሚጠራውና ከሰሜን ኢትዮጵያው ጦርነት በኋላ በአማራ ክልል መንግስት የወልቃይት ጠገዴ አስተዳደር ዞን ወደሚባለው አካባቢ ተፈናቃዮችን ለመመለስ ቀደም ሲል ወደ ራያና ጸለምት ወረዳዎች ከተከናወኑ ስራዎች ተሞክሮ መወሰዱን ምክትል ፕሬዚደንቱ ሌተናንት ጀኔራል ታደሰ ወረደ ከትናንት በስቲያ ቅዳሜ ሐምሌ ስድስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ለክልሉ ብዙሀን መገናኛ በሰጡት መግለጫ ላይ አመልክተዋል። በጸለምታ አካባቢ በአማራ ክልል መንግስት በተቋቋመው አስተዳደር የተሾሙ አመራሮችና ታጣቂዎች አሁን ስራ ማቆማቸውን በመግለጫቸው ያነሱት ምክትል ፕሬዝደንቱ ገና ከአካባቢው ያለቀቁ በመኖሯቸው እንዲለቁ ከመከላከያ ሰራዊት ጋር ውይይት እየተካሄደ ነው ብለዋል። በቅርብ ጊዜያት ወደ ምዕራብ ትግራይ ተፈናቃዮች መመለስ ይጀመራል ብለዋል። አብ ቀረባ ግን ንጅምሮ ክኸውን ምዕራብ ትግራይ ሰፈራይ ተፈናቃዮችን ወደ ምዕራብ ትግራይ የመመለስ ስራ በቅርብ የምንጀምረው ይሆናል። በአካባቢው ቀደም ሲል ባለቤት ባላቸው ይዞታዎች ላይ የሚገኙ ከአማራ ክልል በፖለቲካዊ ውሳኔ ዴሞግራፊ ለመቀየር የገቡ ሰፋሪዎች አሉ። እነዚህ ሳይነሱ ተፈናቃዮችን ለመመለስ ያዳግታል። ስለዚህ የያዙትን የሰው ቤትና የሰው ማሳ ቀድመው መልቀቅ ይኖርባቸዋል። ይህ እስኪጠናቀቅ ግን አንጠብቅም። ጎን ለጎን ተፈናቃዮች የሚመለሱበትን ሁኔታ ማመቻቸት አለብን። ተፈናቃዮችን ወደ ቀያቸው የመመለሱ ሂደት በሰላማዊ መንገድ ብቻ መፈጸም እንዳለበት ያመለከቱት ምክትል ፕሬዚደንቱ ስራውን በማጠናቀቅ ከአጀንዳው መውጣት ይገባል ብለዋል። ወደ አካባቢው ከሚመለሱ ተፈናቃዮች መካከል በሱዳን ካለው ጸጥታዊ ሁኔታ አኳያ በሰሜን ኢትዮጵያው ጦርነት ወቅት ወደዚያች ሀገር ለተሰደዱ ቅድሚያ እንደሚሰጥ አስታውቀዋል። የጸጥታ ሁኔታና የሱዳኑን በሱዳን ባለው የጸጥታ ሁኔታ ምክንያት በዚያ በስደት የሚገኘው ህዝባችን ስጋት ተደቅኖበታል ስለዚህ የጸጥታ ሁኔታው ከግምት ውስጥ በማስገባት ቶሎ ልንደርስለት ይገባል በቅርብ ጊዜም የሚጀመር ይሆናል ሌተናንት ጀኔራል ታደሰ ከመከላከያ ውጭ የታጠቁ ኃይሎች ከአካባቢው እንዲወጡ የአካባቢው ተወላጆች ሆነው ከ2013 ዓ ም በፊት የታጠቁ ደግሞ ከነት እጥቃቸው እንዲቆዩ እንደሚደረግ ገልጸዋል። በተመሳሳይ ከጦርነቱ በፊት ታጥቀው የነበሩ ተፈናቃይ ሚሊሻዎቹም ከነት እጥቃቸው ይመለሳሉ ብለዋል። እስካለፈው ሰኔ 30 ቀን 2016 ዓም ተፈናቃዮቹን ወደ ቀያቸው ለመመለስ ታቅዶ እንደነበር ያወሱት ምክትል ፕሬዚደንቱ በታቀደው መሰረት ያልተፈጸመው በአማራ ክልል በኩል የነበረው ዝግጅት ዝቅተኛ በመሆኑ ነው ሲሉ አስረድተዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት በሰጡት መግለጫ ላይ አማራ ክልል የመንግስት ኮሚኒኬሽን እና በክልሉ የተቋቋመው የወልቃይት ጠገዴ ሰቲት ሁማራ ዞን አስተዳደር አመራሮች ምላሽና አስተያየት እንዲሰጡን ያደረግነው ጥረት ለጊዜው አልተሳካም። በተያያዘም ትናንት ጀነራል ታደሰ በቅዳሜው መግለጫቸው በክልሉ ይፈጸማል ካሉት የመሬት የብረታብረትና ብረት ና የማዕድን ምዝበራ ጋር ተያይዞ ተጠያቂነት ለማስፈን አስተዳደራቸው እየሰራ መሆኑን ገልጸዋል። የማዕድን ዘርፍ የመንግስት አቅም የሚያጎለብትና ገቢውን የሚያሳድግ እንደሆነ አመልክተው በአሁኑ ወቅት አደገኛ ኬሚካል በህገ ወጥ መንገድ በመጠቀም ጭምር እየተካሄደ ነው ያሉት የምርት ሂደት ወደ ህጋዊ አሰራር ማስገባት እንደሚያስፈልግ አክለው አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለ። ኦፌኮ በተለያዩ የሀገሪቱ አካባቢዎች የቀጠሉ ግጭቶች እንዲቆሙ ጠየቀ። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በአማራ እና በኦሮሚያ ክልሎች በቀጠሉ ግጭቶች ውስጥ የሚሳተፉ አካላት የግጭት ምክንያቶችን በሰላማዊ መንገድ ለመፍታት ውይይት እንዲጀምሩ አሳስቧል። ፓርቲው አዲስ አበባ በሚገኘው ዋና መስሪያ ቤቱ ትላንት እሁድ በሰጠው መግለጫ ለግጭቶቹ እልባት ለማስገኘት መንግስት የመሪነቱ ሚና መውሰድ እንዳለበት ሊቀመንበሩ ፕሮፌሰር መራራ ጉዲና ተናግረዋል። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ሀይሉ አዱኛ በበኩላቸው መንግስት እንደ ሀገር ሰላም ለማስፈን እየሰራ ነው ሲሉ ተናግረዋል። ፀሐይ ዳምጠው ዘገባለች። በኢትዮጵያ ሰላምና መረጋጋት እንዲሰፍን በተለይ መንግስት ቁርጠኝነቱን ማሳየት እንደምጠበቅበት ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ትናንት እሁድ በአዲስ አበባ በሰጠው ጋዜጣዊ መግለጫ ላይ አመልክተዋል። በኦሮሚያ ክልልም ሆነ በሀገር ደረጃ ያሉ ግጭቶች በሰላማዊ መንገድ እንዳይፈቱ መንግስትን ተጠያቂ ያደረጉት የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና እንቅፋት ፈጥሯል ያሏቸውን ሌሎችም ችግሮች አብራርተዋል። ዋናው የኢትዮጵያ ችግር ፈጣሪ መንግስት ነው። ምንም ጥያቄ የለው። ፖለቲካ ኃይሎች ጋር ሆነን ከዲፕሎማቲክ ማህበረሰቡ ጋር ሆነን ሀገር ውስጥም ሀገር ውጭም ያላደረግናቸው ነገሮች የሉ። ዋና ጉዳይ ስልጣን የያዘው ቡድን ሀቀኛ፣ ፍትሐዊ የሚባለውን ነገር አይፈልጉም። ስልጣን እኛ እጅ ነው ወይም ተንበርከኩና እኛ ጋግቡ ወይ የስልጣን ፍርፋሪ ኑና ውሰዱ። ካልሆነ በስተቀር የኢትዮጵያ ህዝብ ከመገዳደር ፖለቲካ ወደ መደራደር ፖለቲካ እንዲገባ አይፈልገው። ችግሩ ዛ ላይ ነው። በአንድ እጅ ማጨብጨብ አይቻልም። እኛ የምንችለው ያክል ይህ ሀገር መሸጋገር የሚችለው የተሳካ ዲሞክራሲያዊ ሽግግር ሊመጣ የሚችለው የተሳካ ሰላምና መረጋጋት መምጣት የሚችለው ሁሉም የኢትዮጵያ ኃይሎች የተሳተፉበት ብሔራዊ እርቅ፣ ብሔራዊ ድርድር፣ ብሔራዊ ምክክር ይደረግ ስንጠይቅ ነበር። ኦፌኮ በእሁዱ መግለጫው ላቀረበው ወቀሳና ጥያቄ ምላሽ የሰጡት የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ለሰላም ዝግጁ መሆኑን በመግለጽ ኦፌኮና አቋሙ ተችተዋል። ኢትዮጵያ ፌዴራላዊ ዲሞክራቲ ሪፐብሊክ መንግስትም ግጭቶችን በሰላማዊ መንገድ ለመፍታት አለመግባባቶችን በሀሳብ ትግል ለማሰን ብዙ ጥረቶችን እያደረገ ይገኛል። ከነዚሁም ውስጥ ከሀገሪቷ ታሪክ እና ከሀገር መንግስቱ ግንባር ግንባታ ጋር ተያይዞ ያደሩ ቅሬታዎችም ስላሉ እነዚህ ቅሬታዎች እንዲፈቱ ዳያሎግ ኮሚሽንን አቋቁሞ እየሰራ ይገኛል። ይሄ እንግዲህ የኢትዮጵያ መንግስት በጠመንጃ ይልቅ በሀሳብ ትግል እንዲደረጉ የሚያደርገውን ጥረት አጠናክሮ ቀጥሯል ማለት ነው። ስለዚህ በዚህ ግጭቶች በሰላማዊ መንገድ እንዲፈቱ ከማድረግ አኳያ እኛ የምንታማበት ሳይሆን አንዳንድ የፖለቲካ ፓርቲዎችም ኦፌኮንም ጨምሮ የድርሻቸውን ባለመወጣት እያደረጉት ያለው ችግሮች እንዲፈታ ከማድረግ ይልቅ እንዳይፈታ ችግሮቹ እንዲወሳሰቡ እያደረጉ ያሉት እነሱ ናቸው። አንደኛ የኮሚሽኑ ስራ እንዳይሳካ ራሳቸውን በማግለል የሰሩ እየተንቀሳቀሱ ይገኛሉ። የሀገር ውስጥና ዓለም አቀፍ የሰብአዊ መብቶች ተቋማት በተለያዩ ጊዜያት ባወጣቸው መግለጫዎች በሀገሪቱ ሰላም ይስፈን ዘንድ መንግስት ዋናውን ሚና መጫወት እንዳለበት ሲጠይቁ መቆየታቸው መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን የዓለም ሰብአዊ መብቶች ቀንን መነሻ በማድረግ አውጥቶ በነበረው መግለጫ ለሰብአዊ መብቶች ጥሰት ዋና መንስኤ የሆኑት ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የመሪነቱን ሚና እንዲወጣ ማሳሰቡ አይዘነጋም። በኢትዮጵያ ሁ ሁሉን አካታች ብሔራዊ ምክክር እንዲደረግም በኢህዱ ጋዜጣዊ መግለጫ ላይ የጠየቁት የኦፊኮ ሊቀመንበር ፕሮፌሰር መረራ ጉዲና ብሔራዊ ምክክሩ ችላ ከተባለ ግን አሉታዊ ውጤት እንደሚኖረው አሳስበዋል። ፖለቲካ እስከምንገባ ድረስ በኢትዮጵያ ምድር ሶስት ነገሮች መሆን አይችሉ አሁን በተገፋበት መንገድ አንደኛው ሀቀኛ ሰላምና መረጋጋት አይመጣም። ሰላምና መረጋጋት በኢትዮጵያ ምድር መገፉበት መንገድ መፍጠር አይችሉ እኛም ኖርን አልኖር ሁለተኛው በኢትዮጵያ ምድር ዲሞክራሲያዊ አስተዳደር ዲሞክራሲያዊ ሽግግር፣ ሀቀኛ ፌዴራላዊ ስርዓት፣ ሀቀኛ ዲሞክራሲያዊ ስርዓት በነጻና ፊታዊ ምርጫ ስልጣን ላይ የሚወጣ መንግስት የህዝብ ይሁንታ ካጣ ደግሞ የሚወርድ መንግስት መፍጠር አይቻልም። በአንድ ፓርቲ ፍላጎት ሙሉ ቁጥጥር ምን ምን በሚመራ መንገድ የ120 ሚሊዮን ህዝብ የሚሆን ቁመት የሚሆን ዲሞክራሲያዊ ስርዓት አይፈጠርልን።

የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ግን ፕሮፌሰር መረራ በተቹት የመንግስት የግጭቶች አያያዝ አይስማሙም። ክልላዊ መንግስቱ ራሱ ግጭቶች እንዲቆሙ አሁንም የመሪነቱን ድርሻ ወስዶ እየሰራ ነው ይላሉ። አቶ ሀይሉም በተለይ በኦሮሚያ ብሔራዊ ክልላዊ መንግስት የተከሰተውን ግጭት በሰላማዊ መንገድ ለመፍታት አንደኛ በአገር በቀል ገዳ ስርዓት የአባገዳዎችን፣ የሃይማኖት አባቶችን፣ አረሲንቄዎችን በማሳተፍ እርቅ እንዲወርድ ብዙ ጥረቶችን ያደርጓል ማለት ነው። ያደረግነው ጥረት አልተሳካም። በሁለተኛ ደረጃ በሶስተኛ ወገናት ባሳተፈ መልኩ እንዲፈታ የሚል ሀሳብ ስለቀረበ ተቀብለን በሁለት ዙር ከዚህ ከአሸባሪው ቡድን ውይይቶችን አድርገናል። ነገር ግን ሁኔታው በሰላማዊ መንገድ የምትጨት አልተቻለም። ነገር ግን በአንዱ ብቻ በሁለት ብቻ ተስፋ የሚያስቆርጥ ሳይሆን ለሰላም ጠንክረን እንሰራለን። የኦሮሞ ፌዴራሊስት ኮንግረስ በትናንቱ ጋዜጣዊ መግለጫ በሀገሪቱ ግጭቶችን አባብሷል ያለውና ስር ሰደድ ሲል የገለጸው የፖለቲካ ችግር የሚፈታው በፖለቲካዊ ንግግር መሆኑን አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ የመጨረሻውን ዘገባችንን እናስተዋውቃችሁ። ባይደን በፕሬዝዳንታዊ የምርጫ ዘመቻ እንደሚቀጥሉ በአጽንኦት ተናገሩ። የአሜሪካ ድምፅ የዋይት ሐውስ ዘጋቢ አንታ ፓውል ያደረሰችንን ዘገባ አሉላ ከበደን እንደሚከተሉ ያቀርበዋል። ፕሬዚዳንት ጆ ባይደን የጥያቄ ማዕት ከሚያዥጎደጉዱባቸው ጋዜጠኛ ፊት መቅረቡ በፖለቲካ ጣፍንታቸው ላይ የተደቀነ ትልቅ ፈተና መጋፈጥ መሆኑን ያውቁታል። ከጥቂት ደቂቃዎች በፊት ነበር የዩክሬኑን ፕሬዚዳንት ቮሎዲሚር ዘለንስኪን እንደ ጠላት በሚያዩቸው ፑቲን ስም ያስተዋወቋቸው። ታላቅ ጉብዝናና ቆራጥነት ላሳዩት የዩክሬን ፕሬዚዳንት አሳልፌ መስጠት እፈልጋለሁ። ክቡራትና ክቡራን ፕሬዚዳንት ፑቲን ፕሬዚዳንት ፑቲን ፕሬዚዳንት ዘሌንስኪ ፕሬዚዳንት ፑቲንን ድል ሊነሱ ነው። ፑቲንን ድል በመንሳት ጉዳይ ተውጨ ነው። ስለ እሱ ማሰብ አለብን። ሚስተር ፕሬዚዳንት፣ ትላንት ማምሻው ላይ በበርካታ ገቢሮች በተሞላው የኔቶ መሪዎች ጉባኤ መገባደጃ ላይ ባይደን ለአንድ ሰዓት የሚጠጋ ጊዜ ጥያቄዎችን ሲቀበሉና ሲመልሱ ቆይተዋል። የሩሲያን ጥቃት በመቃወም የተወሰደውን እርምጃም ስኬት ብለውታል። መሰንበቻውን በመሪዎች ጉባኤ ወቅት በርካታ የሀገር መሪዎች በመግለጫቸው ዩናይትድ ስቴትስን በማመስገን እናም ኔቶ ላከናወነው ሁሉ እኔም በማመስገን ተናግረዋል። ነገር ግን ባለፈው ወር በፕሬዝዳንታዊ ክርክራቸው ወቅት ያሳዩትን ደካማ አፈጻጸም ተከትሎ የፕሬዝዳንታዊ ዘመቻቸው የገጠመውን ፈተና አምነዋል። የዚያን ጊዜ የነበረውንም ደካማ አፈጻጸም ያልሆነ ስህተት ብለውታል። የቀድሞውን ፕሬዝዳንት ዶናልድ ትራምፕን በጥቅምቱ ምርጫ እንደሚያሸንፉም ያላቸውን እምነት በድጋሚ ተናግረዋል። ለፕሬዚዳንትነት ለመወዳደር በጣም ብቁ ሰው ነኝ ብዬ አስባለሁ። ከዚህ ቀደም አንድ ጊዜ አሸንፌዋለሁ፣ አሁንም ድል እነሰዋለሁ። ኔቶ የተመሰረተበት ሰባ አምስተኛ ዓመት በተከበረበት የዋሽንግተኑ ጉባኤ የባይደን ዓለም አቀፋዊ ፈተናዎችን የመቋቋም ችሎታን የሚመለከቱ ጥያቄዎች በሹክሹክታ መሰማታቸው አልቀረም። ይሁንና የሕብረቱ አባላት ግጭቶችን የመፍታት ጥረት በኔቶ ቁጥጥር ስር የማድረግ እቅድን ጨምሮ ዩክሬንን በተጨባጭ ለመደገፍ የሚያስችሉ በርካታ እርምጃዎችን ወስደዋል። የተለያዩ መሪዎችም የባይደንን ብቃት አስመልክቶ የሚነሱትን ጥርጣሬዎች ውድቅ አድርገዋል። የፊንላንዱ ፕሬዚዳንት አሌክዛንደር ስቱብ እኚህ የዩናይትድ ስቴትስ ፕሬዚዳንት አገሪቱን ለመምራት ዩክሬንን በመደገፍ የያዝነውን ትግልም ሆነ ኔቶን ለመምራት ያላቸው ብቃት በሚመለከት ፈጽሞ ምንም አይነት ስጋት የለኝም። ደግሞ ሚ ጉባኤ ያንን በጣም በግልጽ ያሳይ ይመስለኛል። አንዳንድ ተንታኞችም በዚህ የሚስማሙ ይመስላል። ዊሊያም ጋልስተን የብሩኪንግዝ ተቋም የፖለቲካ ጉዳዮች አዋቂ ናቸው። ሚስተር ባይደን ጥሩ ቀን ያሳለፉ ይመስለኛል። እንዲያውም ይሄ በርከት ባሉ ቀናት ከነበራቸው ሁሉ የተሻለ ነው። ይህ አሁን የሚታየው የነገሮችን አካሄድ ይቀይራል ወይስ ያለውን እንቅስቃሴ አቅጣጫ ቀየር ከማድረግ ውጭ ባለው ሁኔታ ላይ መሠረታዊ ለውጥ አያመጣም? ያን አላውቅም። በዛሬው ዕለት ደግሞ ባይደን ሌላ ብርቱ ፈተና ይጠብቃቸዋል። የምረጡኝ ዘመቻቸውን ለማካሄድ ወደ ዲትሮይት ያቀናሉ። ከዚያም ዘመቻቸው ለሚፈልገው ድጋፍ ይሁንታውን አጥብቀው የሚሹትን መራጭ ይጋፈጣሉ። አመልካቾቻችን ይህ ዘገባ የተጠናቀረው ባለፈው ሳምንት መሆኑን ለማስታወስ እንወዳለን። ኤደን ገረመው መሰናደውን በምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ በስርጭቱ አብረናችሁ ነበርን። ሰላም ጠናችሁ።